የኢትዮጵያ መንግስት የሰሜን አፍሪካና የመካከለኛው ምስራቅ አይነት ህዝባዊ መነሳሳት ሊቀሰቅሱ ነው በሚል ጥርጣሬ በኦሮሚያ የተቃዋሚ መሪዎችን አስሯል ሲሉ ተቃዋሚዎች ከሰዋል። የክልሉ መንግስት ውንጀላውን ያስተባብላል። ፒተር ሃይንላይን ከአዲስ አበባ እንደዘገበው አፈሳው ያተኮረው ከሀገሪቱ ሲሶ ከሚሆነው በላይ ህዝብ የሚኖርበትና የፖለቲካ ስጋቱ ብርቱ በሆነበት የኦሮሚያ ክልል ነው። ሰለሞን ክፍሌ ያቀርበዋል። የኦሮሞ የተቃዋሚ ድርጅቶች መሪዎች እንደተናገሩት በዚህ የፌዴራሉ ፖሊስ በጀመረው አፈሳ ባለፉት ሁለት ሳምንታት ጊዜ ውስጥ ብቻ አንድ መቶ የሚሆኑ የፓርቲ አባሎቻቸው ተይዘው ታስረዋል። አብዛኞቹ እስረኞች የቀረበባቸው ክስም አነስተኛ ሲሆን፣ ከጎረቤቶቻቸው ጋር በመጣላት የሚል ነው። አቶ በቀለ ገርባ የኦሮሞ ፌዴራሊስት ዲሞክራሲያዊ እንቅስቃሴ ምክትል ሊቀመንበር ናቸው። እስራቱ በኢትዮጵያ ትልቁ ግዛት ውስጥ በሚገኙ የተቃዋሚ ፖለቲካ እንቅስቃሴ መሪዎች መካከል ፍራቻ ፈጥሯል። ማንኛውም ቋንቋውን የሚናገርና የገዢው ፓርቲ አባል ያልሆነ ሰው ተጠርጣሪ በመሆኑ በየትኛውም ሰዓት ተይዞ ወደ እስር ቤት ይወሰዳል። ማሳየት የሚፈልጉትም የእነርሱ አባል ያልሆነና ተቃዋሚውን የሚደግፍ ከሆነ ነገ የእርሱ ጣፈንጣ መታሰር እንደሚሆን ነው። እንዲህ በፈለግን ጊዜ የጎተትን ወስደን ዘብጥያ እንደምንጥልህ እወቅ ለማለት በመሆኑም ሰው ይህን እያየ ይፈራል። አቶ በቀለ አክለው እንዳስረዱት የተቃዋሚ ቡድኖች ይህን የመንግሥት አፈሳ የሚመለከቱት የሰሜን አፍሪካና መካከለኛው ምሥራቅ አገሮችን ያናወጠውን ዐይነት ሕዝባዊ አብዮት በዚህችም አገር እንዲከሰት ተስፋ የሚያደርገውን ሁሉ ለማስጠንቀቅ ወይም ለማስፈራራት እንደሆነ ነው ብለዋል። በዓለም ዙሪያ የሚካሄደውና በአምባገነን መሪዎች ላይ በየሀገሩ እየደረሰ ያለ ሁኔታ የእኛዎቹን ማሳስቧቸዋል። በዚህም ምክንያት ነው ይህ የጅምላ እስራትና ማስፈራራት እየተፈጸመ ያለው። የኦሮሚያ ባለሥልጣናት ለእስራቱ ምንም አይነት ከፖለቲካ ጋር የተያያዘ ነገር የለም ሲሉ ሙሉ በሙሉ ክሱን ያስተባብላሉ። ቃል አቀባዩ አቶ መስፍን አሰፋ እንዲያውም መንግሥት የሰዎችን የፖለቲካ ልዩነት ያከብራል ሲሉ ያስረዳሉ። ዘይርስ ሩል ኦፍ ሎ ኢን ዚስ ካንትሪ ዘይርስ ዱ ፕሮሰስ ኦፍ ሎ ኤቭሪ በዲ ሁ ቫውሌትስ ዘ ሎው ኦር ሁ ብሪጅ በሀገሪቱ ሕግና ሥርዓት አለ። ማንኛውም ሕጉን የሚጥስና የሕዝቡን እምነት አጉድሎ የሚገኝ ሰው ግን ተጠያቂ ይሆናል። የሆኑ ሰዎች ወንጀል ፈጽመው ከተገኙ በጥፋታቸው ይጠየቃሉ። ይህ የሰሞኑ በኦሮሚያ ሰዎች እየተያዙ የሚታሰሩት መንግሥት በአካባቢው አገሮች የሚታየው ሕዝባዊ ዐመፅ በርግጥ የረበሸው መሆኑን በግልጽ ባመነበት ወቅት ነው። ጠቅላይ ሚኒስትር መለስ ዜናዊ ለምሳሌ በቅርቡ 150 ኪሎ ሜትር ከሰሜን ድንበራቸው ርቃ ባለችው በየመን የተቀሰቀሰው የፖለቲካ እውከት በተለይ እንዳሳሰባቸው ተናግረዋል። አንዳንድ የሀገር ውስጥ የተቃዋሚ ቡድኖች ከሌሎቹ ሀገሮች ጋር ተመሳሳይ የሆነ አብዮት ለማነሳሳት እየሞከሩ ነበር ነው ያሉት አቶ መለስ ዊ አር ኦልሶ አዌር ዳት ሳም ፓርቲስ ሁ አር ሊጋሊ ኦፕሬቲንግ ኢን ኢትዮጵያ አር ፕሬይንግ ዳት ዲስ አንዳንድ ኢትዮጵያ ውስጥ በህጋዊነት የሚንቀሳቀሱ ፓርቲዎች ያ እንዲሆን ሳይጸልዩ ምናልባትም ለመተግበር ትንሽ ሙከራ ሳያደርጉ እንዳልቀረ እናውቃለን። ስለዚህ እነኝህን ጉዳዮች በጥንቃቄ ነው የምንከታተለው። የኢትዮጵያ መንግሥት መረበሽ ከጊዜ ወደ ጊዜ ከፍ እያለ ለመምጣቱ ሌላው ምልክት ከቅርብ ጊዜ ወዲህ ጀምሮ የቪኦኤን ስርጭት በከፊል ለማፈን ዳግም እየተንቀሳቀሰ መሆኑ ነው። የኢትዮጵያ መንግሥት ከዚህ ቀደም ቪኦኤን በተደጋጋሚ የሚያፍነው በሀገሪቱ ውስጥ ምርጫዎች ከመካሄዳቸው በፊት ሲሆን ከምርጫዎቹ በኋላ ግን አፈናው ይቆማል። የኦሮሞ ፌዴራሊስት ዲሞክራሲያዊ እንቅስቃሴ ምክትል ሊቀመንበር አቶ በቀለ ገርባ እንዳስረዱት የአሜሪካ ድምፅ ራዲዮ ስርጭት እንደ ወትሮ ሁሉ ድምፁ በጥራት ይሰማና ልክ የፖለቲካ ጉዳዮች መነገር ሲጀምር ግን ለመረበሽ ጩዋሄ ድምፅ ይለቀቅበታል ብለዋል። We have a lot of problem even to listen to the VOA. The jamming, there are experts who are standing by and ready to jam the, the wave whenever the name -a is... VOA <inaudible> in Lama Dama Tung Kwa Bazo Chikro Chalubun. Andu Afanawano, Mala Jamingu. Lik, ye politika guddawish mazzagab si jamru, mwogadun wadiya honu Lama Afan ku chibro yin mitababu ku bala mao chalub. Bamuhonum, VOA in Baradiyom Lama Samad kamma yi chalub batta rajadar sanal. አሁን በአረብ ሳት ሳተላይት ብቻ ነው መስማት የሚቻለው። የአሜሪካ ድምፅ ራዲዮ ካለፈው ዓመት ጀምሮ በአረብ ሳት ሳተላይትም ጭምር ማሰራጨት የቀጠለው ጠቅላይ ሚኒስትሩ አቶ መለስ ዜናዊ በአጭር ሞገድ ራዲዮ የሚያስተላልፋቸው ፕሮግራሞች እንዲታፈኑ ትዕዛዝ ከሰጡ በኋላ እንደነበር ይታወሳል። የኢትዮጵያ ኢንተርኔት ተጠቃሚዎች በቪኦኤ ኒውስ ዳት ካም ድረ ገጻችንም እንዳያገኙን ተደርጓል። ቪኦኤ በሦስቱ የኢትዮጵያ ዋና ዋና ቋንቋዎች በአማርኛ፣ በአፋን ኦሮሞ ና በትግርኛ ወደ ኢትዮጵያ የሚያስተላልፍ ብቸኛው ዓለም አቀፍ የራዲዮ አገልግሎት ነው።